ነው። በአማራ ክልል ርዕሰ መዲና ባህር ዳር የጥበበ ጊዮን ስፔሻላይዝድ ሆስፒታል የቀዶ ጥገና ህክምና ክፍል ዳይሬክተር የነበሩ ዶክተር አንዱ አለም ዳኜ ከትላንት በስቲያ ጥር 242017 ዓ ም ከስራ ምሽተው ወደቤታቸው በመጓዝ ሳሉ በተኮሰባቸው ጥይት መገደላቸው ተገልጿል። የዚህን የተመለከተው ዝርዝር ደርሶናል፣ እንደሚከተለው ወደ እናንተ ይደርሳል። በባህር ዳር ዩኒቨርሲቲ በህክምናና ጤና ሳይንስ ኮሌጅ ስር በሚገኘው የጥበበጌውን ስፔሻላይዝድ ሆስፒታል የቀዶ ጥገና ህክምና ክፍል ዳይሬክተር የነበሩት ዶክተር አንዱ አለም ዳኜ በባህር ዳር ከተማ ከትላንትና በስቲያ ቅዳሜ ጥር 24 ቀን 2017 ዓ ም ከምሽቱ አንድ ሰዓት ከ30 ገደማ በከተማው ሰባት አሚት ልዩ ስሙ ቆሼ ተብሎ በሚጠራው ስፍራ በታጣቂዎች በተተኮሰ ጥይት ተገለዋል ሲል ፖሊስ ለአሜሪካ ድምጽ አስታውቋል። የባህር ዳር ከተማ አስተዳደር ፖሊስ መምሪያ ኃላፊ ኮማንደር ዋለልኝ ቢምረው ዶክተር አንዱ ዓለም ከፈለገ ህይወት ሆስፒታል ለታካሚዎቻቸው የቀዱ ህክምና አገልግሎት ሲሰጡ አምሽተው ጥበበጊዮን ስፔሻላይዝድ ሆስፒታል ወደሚገኘው መኖሪያ ቤታቸው እየሄዱ በነበረበት ወቅት በሚያሽከረክሩት መኪና ላይ በቀኝ በኩል በተተኮሰ ጥይት መገደላቸውን ተናግረዋል ገዳዮቹም ዘራፊዎች ሳይሆኑ አይቀሩም ነው ያሉት። ወቅቱ ሁለቱ ነው እየሄዱ ነበር እና አንደኛው መኪና ከፊት እሳቸው ከኋላ ሆኖ እየሄዱ እያለ የፊተኛው መኪና የተኮስበት ረግጦ ሲያመልጥ፣ ሁለተኛው መኪና የነበሩት ዶክተር አንዷ ላይ ነው ጥቃት የደረሰው። ና አሁን ይሄ ሀይል ነው ብሎ መናገር የሚቻልበት ደረጃ አልደረስ ነው። ነገር ግን በተለምዶ እዛ አካባቢ እገታ ወንጀል የሚፈጽሙ ሰዎች እዛ አካባቢ እንደሚንቀሳቀሱ ና ለጥቅም ብለው ሰው የሚያግቱ የሚገኙም ሰዎች እንዳሉ እናውቃለን። ና ከዛ አንፃር የምርመራ ቡድን አቋቁመን ምርመራ እያጣራን ደግሞ ሁኔታ ያለው ባንድረት እንግዲህ በእኛ ግምት ሕክምና አስረጀ እንደጠበቀ ሆኖ በጎን ሳይድ በቀኝ በኩል እንደተመቱ ነው የሚያሳየው። ሁሉም ነገር የሚያሳየው የቀላውም የጥሩም እዚያው አካባቢ እንደ ሞቱ ነው። መኪና ውስጥ ቆጭ እንዳሉ እንደተመቱም መንገድ ወደ ውስጥ ገብተዋል። ወደ ከመንገድ አስፓልት ሲወጣው አሁን ላይ ይፋ የማናወጣቸው ብዙ የምርመራ ስራዎች እየጀመር ናቸው አሉ። ማታ ከተፈጠመ ድርጊቱ ከተፈጠመ ጊዜ ጀምሮ እንግዲህ የፈት ኃይላችንም በአሰሳ ወጥቶ ነው ያለው ጫካ ነው ያለው እዛው እየፈተሸ እያሰፍ ያለበት ሁኔታ አለ። ነገር ግን ያው ዶክተሩ መታደጊያ ያልተቻለበት ሁኔታ ነው ያለው። ከሟች ዶክተር አንዱ አለም ጋር አብረን ሰርተናል። ዶክተሩ በሙያቸውም በስነ ምግባራቸውም በታካሚዎቻቸው ዘንድ የተመሰገኑ ነበሩ ያሉትና በጥበበ ጊዮን ስፔሻላይዝድ ሆስፒታል የጤና ባለሙያ መሆናቸውን የነገሩንና ስማቸውን እንዳንገልጽ የጠየቁን ግለሰብ ስለሟቹ ሲናገሩ ዶክተር አንዱ አለምን ስናውቀው በጸባዩ በጣም እጅግ በጣም ትጉ ሰው አክባሪ፣ እንዲሁም ደግሞ በሙያ ክህሎቱ እጅግ በጣም የተመሰከረለት በገባባቸው ተቋማት እና በተማራቸው ትምህርቶች ውስጥ እጅግ አመርቂ ውጤትን በማስመዝገብ አስተማሪዎችን፣ የሙያ ጓደኞችንም፣ የትምህርት ጓደኞችንም እጅግ ያስደናናል። ጓደኛችን ነበረ። የሙያ ዲሲፕሊኑ እጅግ በጣም የሚያስገርም፣ ሁላችንንም የሚያስተምር የሚመክር ወንድማችን ነው። ዶክተር አንዱ አለም ከመገደላቸው ከደቂቃዎች በፊት በዚሁ መንገድ በማሽከርከር ላይ እንደነበሩና ሲተኮስባቸው መኪናቸውን በፍጥነት በመንዳት ከግድያው ጥቃት አመልጠዋል የተባሉን አንድ ግለሰብ ለማነጋገር ቪኦኤ ያደረገው ጥረት ለጊዜው አልተሳካም። የጥበበ ጊዮን ስፔሻላይዝድ ሆስፒታል ሰራተኞች ባለፈው ኅዳር ወር ላይ ሁለት ሺ አስራ ሰባት ዓመተ ምህረት በአካባቢው አሉ ባሏቸው የታጠቁ ዘራፊዎች ምክንያት የደህንነት ስጋት ገብቶናል በማለት የስራ ማቆም አድማ ለቀናት ማድረጋቸው ይታወሳል። በወቅቱ የዩኒቨርሲቲው እና የኮሌጁ አመራሮች ከሰራተኞች ጋር ባደረጉት ውይይት የሆስፒታሉን ጥበቃ ለማጠናከር ስምምነት ላይ በመደረሱ ስራ መጀመራቸውን መናገራቸውን የአሜሪካ ድምጽ መዘገቡ ይታወሳል። በሆስፒታሉ የሕክምና ባለሙያ እንደሆኑና ስማቸውን እንዳንገልጽ የጠየቁን ግለሰብ የሆስፒታሉ አጥር ቢታጠርም የታጠቁ ኃይሎች አሁንም ገብተው ሰራተኞችን እየገደሉ ነው ብለዋል። በአጠቃላይ ሰባታ ቤት አካባቢ ከፍተኛ የሆነ የሴኩሪቲ ችግር ያለበት አካባቢ ታል መንግስት፣ ይህንን እንዲሰራለን አጥብቀን እንጠይቃለን። እኛ በአካባቢው የመንግስት የፀጥታ ኃይሎች የሉ የሉም ማለት አይቻልም አሉ። ነገር ግን በቂ አይደለም። ሰባታ ቤት ማረሚያ ቤት ለፊት እና ያለን የመከላከያ ሰራዊት አባላት ነገር ግን ኦርጋናይዝድ በሆነ መንገድ አካባቢው ይጠበቃል ለማለት ይቸግረናል። በቅርብ ጊዜ የተፈጠረው ማንሳት እንችላለን። ግቢ ውስጥ የማይታወቁ አካላት እንግዲህ መሳሪያ ዊፐን ይዘው ገብተው ቢሮ ውስጥ አንዱ የግቢው ሰራተኛ ገለው እስኪሄዱ ድረስ በዚህ ልክ በጣም በጣም የሚያፈስ የጸጥታ ስርአት ባይኖር ይሄ ነገር አይፈጸምም ነበር። ጥር ስድስት ቀን 2017 ዓ.ም በዚሁ ጥበበ ጊዮን ስፔሻላይዝድ ሆስፒታል የጠቅላላ አገልግሎት ክፍል ኃላፊ የነበሩት አቶ አድነው በለጠ በስራ ላይ እንዳሉ ወደ ቅጥር ግቢው በገቡ ታጣቂዎች መገደላቸውን የባህር ዳር ዩኒቨርሲቲ በወቅቱ በፌስቡክ ገጹ ያወጣውን የሀዘን መግለጫ ተመልክተናል። በጉዳዩ ላይ የጠየቅናቸው ኮማንደር ዋልልኝ ግድያው መፈጸሙን አረጋግጠው ምርመራ እየተደረገ ነው ብለዋል። ቅሬታ መሳለዛ አካባቢ እንግዲህ አንድ የጠቅላላ አገልግሎት እሱ ራሱን የቻለ እንደራሱ

በደህንነት ስጋት ምክንያት ስማቸውን እንዳንጠቅስ የጠየቁን ግለሰብ የመንግስትም፣ የፋኖም ታጣቂ ያልሆኑ ነገር ግን በግላቸው ታጥቀው ዝርፊያ የሚፈጽሙ ቡድኖች አሉ ሲሉ ተናግረዋል። ከሆስፒታሉ ሰራተኞች ውጭ ያሉ ነዋሪዎችም ይዘረፋሉ ያሉት እኚው ግለሰብ አሁንም ዝርፊያው ተባብሶ ቀጥሏል ብለዋል። እንደወጠ ያለ ብለሽ ምትው ነገር የለም። በቃ ወጠሽ ግ ይብስ ለመግባት በጣም ስቃይ ነው እኔ አሁን እኮ የአካባቢው ነዋሪ ከዚህ እዚያው ሰለባ ነው፣ ተመሳሳይ ነው። ወጡ መግባት ማይችልበት ሰዓት ላይ ነው ያለ ነዋሪውም ቢሆን ማለት ነው። ግራ ነው የሚያጋባሽ አብረ ሁሉ የሚሰሩ ወደሚለው ነገር ሁሉ ትንጅ ያለሽ መንግስት ባለበት የስምተጫጠት አካል ባለበት መከራከያ ባለበት ይህ ሁሉ ጥምር ኃይል ባለበት ሲል የባህር ዳር ከተማ አስተዳደር ፖሊስ መምሪያ ኃላፊ ኮማንደር ዋለልኝ ቢምረውን ከሆስፒታሉ ሰራተኞችና ከአካባቢው ነዋሪዎች እየተነሳ ያለውን ቅሬታ በሚመለከት ችግሩ የሚቀረፈው ህዝቡ ከፖሊስ ጋር ተባብሮ ሲሰራ ብቻ ነው ሲሉ አስተያየታቸውን ሰጥተዋል። የትኛውም ቦታ ላይ ወንጀልን በቻውን የጸጥታ ኃይልና ፖሊስ ሊከላከሉ አይችልም ማህበረሰቡ በጋራ ሆኖ ሲሰራ ነው እንደሚከላከለው። አሁንም እየተወያየንም ያለ ነው። አጠቃላይ ማህበረሰቡንም እየጠየቅን ያለ ነው። ህጸት ኃይሉ አጋዥ በሚሆንበት የመረጃ ባለቤት እንዲሁም እንዲሆን የማድረግ ስራ እየሰራ ነው ያለ ነው ስለዋለን በርቀጣ እንግዲህ ማህበረሰቡን ይህ በእንዲህ እንዳለ የአማራ ክልል የጤና ባለሙያዎች ማህበር በህክምና ባለሙያዎች ላይ እየደረሰ ያለው ግድያና እስር እንዳሳሰበው ገልጿል። የማህበሩ ጸሐፊ አቶ ተስፋ መኮንን በህክምና ባለሙያዎች ላይ እየደረሰ ያለው ጥቃት አሳሳቢ ደረጃ ላይ ደርሷል ብለዋል። ካለፈው ሰኔ ወር ወዲህ ዶክተር አንዱ ዓለምን ጨምሮ ስድስት የህክምና ባለሙያዎች በስራ ላይ እያሉ መገደላቸውን ገልጸዋል። ጥቃቱ የደረሰባቸውን ታጠቁ ኃይሎች ነው ብለዋል። ለአሜሪካ ድምፅ አስቴር ምስጋ ነው። ይህ በእንዲህ እንዳለ ቀደም ሲል ከተያ ከተላለፈው ዜና ጋር በተያያዘ የጤና ሚኒስቴር በፌስቡክ ገጹ ይህም በተመለከተ ባወጣው ጽሁፍ በባህርዳር ዩኒቨርሲቲ ህክምናና ጤና ሳይንስ ኮሌጅ የጠቅላላ ቀዶ ህክምና ስፔሻሊስትና የጉበት የቆሽትና የሐሞት መስመር ሰብ ስፔሻሊስት ሐኪም ተመራማሪና መምህር እንዲሁም በጥበበ ጊዮን ስፔሻሊስት ሆስፒታል የቀዶ ህክምና አገልግሎት ክፍል ዳይሬክተር የነበረው ዶክተር አንዱ አለም ዳኛል ፈቶ ቤት የተሰማውን ሐዘን ገልጿል። ህብረተሰቡን በቅንነትና በታታሪነት የሚያገለግሉ የጤና ባለሙያዎች ላይ የሚደረግ ግድያ ተቀባይነት የሌለው